ብዙ ሰዎች ወደ ኢሉሚናቲ ስድስት ስልሳ ስድስት በመቀላቀል ህይወታቸውን ቀይረዋል፣ በአጭር ጊዜ ሀብታምና ዝነኛ ሆነዋል። እርስዎስ ምን ይጠብቃሉ? በስልክ መስመር በዜሮ ዘጠኝ ዘጠና አራት አርባ አንድ አርባ ስድስት ስልሳ ስድስት በመደወል እና በመቀላቀል ሀብታምና ዝነኛ ይሁኑ። ወይም ባዩላይ ባለው ስልክ ይደውሉልን። አባል ስለሆኑ ብቻ 950 ሺ ብር ይሰጥዎታል። ይፍጠኑ፣ ይደውሉ።